the voice of America. ኤርትራዊውን ድንቅ ድምፃዊ በረከት መንግስተ አብን ባጭሩ ይዤላችኋል በኢትዮጵያ የታሪክ መዝገብ በሥነ ጥበብ ምዕራፍ በሙዚቃው ገጽ ላይ ጎልተው ካሉ ስሞች አንዱ በረከት መንግሥተ አብ ተብሎ ይነበባል። አዎ ከኢትዮጵያ የታሪክ ገጾች የት ነው እዚያ በፈረንጂ ስልሳ አንድ እዚያከስተቀሰ ቀዳማዊ ኃይለ ሥላሴ ትያትር ማለት ነው። ኋላ ብሔራዊ ትያትር ሚ ንጉሥን ያህል ለምን ታሪክ ነው? ነበር የነበረ ነገር መኖር አለበት። ታሪክ ነው። የቀደመውን ያጠፋህ ነው። አዲስ ለታሪካችን። የት ነው የምትኖረው? አሁን ማስመራ ኢትዮጵያ፣ ሄደህ ታውቃለህ? የኤርትራ አዎ፣ ነጻነት ሪፈረንደም ጊዜ ማስመራ ገባሁ። እና በኋላ አዲስ አበባ ካስመራ የበለጠ ነው የተቀበለኝ ህዝቡ። ዜናው፣ ጋዜጣው፣ ራዲዮው፣ ቴሌቪዥን፣ አንድ ወሬ አንድ በበረከ አዎ ሙዚቃኛ ሙዚቃ ቤቱማ መጀመሪያ ጊዜ ሰጠኝ እና ሰ

በረከት መንግሥተ አብ የአፍሪካ አንድነት ድርጅት ሲመሠረት የአፍሪካ መሪዎች ፊት ቆሞ የዘፈነ እንዲያውም መድረክ ከፋቹ እርሱ ነበር። ሙዚቃው እኔ ጀመርኩ፣ በኋላ አበበ ተሰማ ገባ፣ ኋላ ምንሄድ ገባ። ኦኤዩ ሲመሠረት ማለት ነው። በረከት ያኔ ከፊቱ የነበሩትን የአፍሪካ መሪዎች አንድ በአንድ ይጠራል። ጃንሆይ፣ ጋማል አብዱልናስር ናስር፣ ጆሞ ኬንያታ፣ ሴዳር ሴንጎር፣ ኳሜን ኮርማ፣ ኢብራሂም አቡድ፣ ጁልየስ ኔሬሬ። እኔ ቀድሜ መዝፈን ጀመርኩ ጥቂት መለሳለና በረከት ሞኝ ነበርኩ አለ ሌሎቹ ፈራ ተባይሉ ነበርና ትንሽ ሞኝ ነበርኩ። ተሸለማቸው? አይ ምን ይሸለማለ፣ በርቶ ነው እንግዳ አለ። በሳምንት የዛሬ አምሳ አምስት ዓመት አካባቢ የተፈጠረ ታሪክ ነው። በረከት ያጫወተን ለድምፁ ጥራት ይቅርታ ጠይቃለሁ። ድንገተኛ እንጂ ስቱዲዮ ውስጥና በስቱዲዮ መሳሪያ እየተቀረጸ አይደለም። በረከት መካከላችን የተከሰተው ድንገት ነበር። ብዙዎቻችን ወደ ቢሮአችን እንደሚመጣ አላወቅንም ነበር። እናም ያየነው ጊዜ ሰፈርንበት ልበል። በፍቅር ከበብነውና ከግራ ከቀኝ በጥያቄ እናዋክበው ገባን። እስኪ ስለ ራስህ ንገረን። እስኪ የምታስበውን አጫውተን። እስኪ የምታስታውሰውን አጫውተን። እስኪ ስለ ልጅህ ወይም ልጆችህ ንገረን። እስኪ እስኪ

በተለያየ አጋጣሚ ነው ሄዳችሁት ነው ወይስ በአንድ ቡድን ነው ሄዳችሁት? በአንድ ቡድን ከሀገር ፍቅር ሰው አጥቶ ቃሽ ከብዛሚያ እነሱ ሊሮጡ እናንተ የባህል ትርኢት ልታሳዩ ተዋጮች ስፖርተኞቹ በስፖርት ሩጫ በጉስ እና ቢስክሌት ነበር ደግሞ ይዛን ጊዜ ኳስ ኳስም ነበር። ያ ደግሞ በየቦታው ይሄን ይዘፍናለን ጨፍራል። ኦሊምፒክ ስለሆነ ባህልን ማሳየት ነበር የባህል ተጫዋች እና እዚያ ትዝሚለኝ በርበሬ፣ ሚጥሚጣ ስንበላ ሴቶቹ ያወጡና ከሻንጣቸው ይሰጡናል። ትንሽ ይዘው ይሄዳል ሚጥሚጣ እና ልጅቷ ሄደች ምናምን ልታመጣ Ya. o demo emo çay sağ bunu. Sahamınma. Ne mi tanısa? Belto Gurunbayen. Ne mi tanı? Eseleni alay Her

የምትናገረው ለኢትዮጵያ ሕዝብ ዝታ ነው። ኢትዮጵያ ሕዝብ ሰላም እመኝለት ሰላም የድሮ የየድሮ ሳቅና ደስታ እንዲሆንለት እመኛለሁ ለኢትዮጵያ ሕዝብ። ኢትዮጵያ ሕዝብ ብዙ ዓመት አብረን ኖረናል፣ ተደስተናል፣ ዘፍነናል፣ ጨፍረናል። ስለዚህ ይሄን የሚረሳ ነገር አይደለም። አንተ እንግዲህ ሰማንያ አመት ነው አክብረሃል፣ ግን ስናይህ በጣም ገና ወጣት ነው የምትመስለው። ፊትህ፣ ሰውነት፣ ሁሉ ነገር ማንም አይገምትም። ሰማንያ አመት ብሎ የሚገምት የለም። ምንድነው እንደዚህ ልጅ አድርጎ የሚያቆይ? ሙዚቃ ልጅ ያደርጋል። ተነስተህ ልትዘፍን ይሁን ሁኔታ እድሜን ረሳዋለው። እምንጠብቀው አዳዲስ ስራ ይኖራል? አዎ ይኖራል። ከስራ አላቆምም። ካቆምኩማ ሄደሃል የለህም ማለት የሚወጣ አልበም አለ? ወይም አዳዲስ ዘፈኖች አልበም አለ የሚወጣ? መቼ እንጠብቅ? በስራ ነው የምኖረው። ማውቀም የለም ማውቀም ራሱ ይመጣል። አሜሪካ ምን ያህል ቆየህ? አሁን መጥተህ ስድስት ወር እና ትርኢቶች ነበሩ። አሳይታል ብዙ ከተማዎች ተዘዋወር። እዚህ ዩናይትድ ስቴትስ ወደ ሌላስ አካባቢ ሄዳል? ሰሜን አሜሪካ ውስጥ ላይ እንደ ወደ ካናዳ ወይ አሁን አስመራ ደርሼ ያለው ካናዳ። እንጠብቃለን እንግዲህ አዲስ ስራዎችን

ይመጣል። ከአንድ ወር በኋላ ከአንድ ወር በኋላ ከቶሮንቶ ይመጣል። በጣም ጥሩ ነው፣ እናገኛለን። አሁን እየሰማሁ ድምጽ ሰው ማስቀየም ነው። በአንተ የሚቀየም ማንም የለም። ለነገሩ አዲሶቹን ድምፃውያን የትኞቹን ትወዳለ? የትን ዜማ ትወዳለ? የማንን ነው የምታደርቀው? አይሆ ዜማዎቹ

የእናንተም ድጋፍ ያስፈልጋቸዋል። የአንጋፋዎች ምርቃታችሁ ያስፈልጋቸዋል። በጣም ጥሩ እንኳን አገኘነት፣ እኔም እንኳን አገኘኋቸው። መልካም ሰማንያ ዓመት። እንግዲህ ደግሞ እናገኛለን፣ እሱ ካለ ብዙ ዓመት እናገኛለን። በጣም እናመሰግናለን ስለመጣ። ሜሌና ከበረከት ድንቅ ጣዕመ ዜማዎች አንዷ ነች። በረከት እንዳለው በሰላም ያገናኘንና ተመልሶ ከወር በኋላ ብቅ ሲል ከራሱ የዛሬ ጉሮሮው እንዲያሰማችሁ እንጠይቀዋለን ለዛሬ ያለንን እንሆ መልካም ገና ከሰላምና ከጤና ጋር ለኢትዮጵያውያን ሁሉ መልካም ገና ከሰላምና ከጤና ጋር ለኤርትራውያን ሁሉ ጤና ረጅም ዕድሜ መልካም ገና ለበረከት መንግሥታ I